በአሜሪካን አገር አትላንታ ከተማ ነዋሪ የሆነው ፍጹም ጸጋዬ ከወራት በፊት በውጭ ሀገር የሚኖሩ ኢትዮጵያውያን ልጆቻቸውን የአማርኛ ቋንቋ በቀላሉ እንዲያስተምሩ የሚረዳቸው ሀበሻ ኪድስ ወይም በአዲሱ አጠራሩ ልጆች የተሰኘ መተግበሪያ ፈጥሮ እንግዳ አርገን ጋብዘነው ነበር። ባሳለፍነው ሳምንት ደግሞ ልጆች የአማርኛ ትሬሲንግ የተሰኘ ሁለተኛ መተግበሪያውን ሰርቶ ለተጠቃሚ ያቀርቧል። ፍጹም በሶስት ወር ጊዜ ውስጥ ሰርቶ ያጠናቀቀው ሁለተኛው መተግበሪያ ህጻናትን ቋንቋ ከማስተማር ባለፈ ለአእምሮ እድገት የሚጠቅም መሆኑን ያስረዳል። ህጻናት የፋይን ሞተር ስኪልሳቸውን የሚያዳብሩበት የፊደላትን እየጻፉ በእጃቸው እየዳበሱ እየነኩ እየጻፉ የሚለማመዱበት ፊደላቱን ፕራክቲስ የሚያደርጉበት አፕ ነው እና አይናቸው እና የእጃቸውን ኮኦርዲኔሽን ያዳብርላቸዋል። በዛ በተጨማሪ ደግሞ ሀሁንም ኤቢሲዲንም እንዲማሩት ይጠቅማቸዋል። ፋኒክስም ስላለው ድምፁንም እየሰሙ ያድጋሉ። ስለዚህ ቀድሞ ትምህርት ከመጀመራቸው በፊት ኤቢሲዲያቸውንም ሀሁንም ጠንቅቀው እንዲማሩ ያደርጋቸዋል። ፍጹም ቀደም ሲል የሰራው ፊደላትን፣ ቁጥርን፣ እንስሳትን፣ ቀናትና ወራትን የሰውነት ክፍሎችን ማስተማሪያ እንዲሁም የጨዋታ ወይም ጌም ክፍሎችን የያዘው መተግበሪያ በሶስት ወራት ውስጥ ከ25 ሺህ በላይ ተጠቃሚዎች ጋር ደርሷል። አዲሱ መተግበሪያም በተመሳሳይ በተለይ ወላጆች ልጆቻቸውን በቀላሉ ጽሑፍ እንዲያስተምሩበት የተዘጋጀ ነው ይላል። ልጆች ትምለዋ ሞር ብሮድ ነው ብዙ ነገሮችን በስም ደረጃ እንዲማሩት የሚጠቅማቸው ነው። ይሄኛው ግን መጽሐፉን እና እጃቸውን ፕራክቲስ የሚያደርጉበት ነው። ህጻናቶች ቶሎ ይሰለቻሉ ታውቂያለሽ እና የተለየ ኤንቫይሮንመንት ይፈልጋሉ። ያንን ልጆች የሚለው ተጫውተው ምናልባት ደግሞ ጽሁፍን መለማመድ ሲፈልጉ ደግሞ ይህኛውን አዲሱን አምሃሪክ ትሬሲንግ አፓችንን መጠቀም ይችላሉ ማለት ነው። በአሜሪካው ግዙፉ የአውሮፕላን ኩባንያ ዴልታ ውስጥ ኤርክራፍት መካኒክ ሆኖ የሚሰራው ፍጹም በአፕል ስቶርና በአንድሮይድ አማካኝነት ለተጠቃሚው በነፃ ያቀረባቸውን መተግበሪያዎች መስራት ይመኝ የነበረው ከልጅነቱ እንደሆነ ቢናገርም ወደ ተግባር ለመቀየር ጥንካሬውን የሰጠው ግን የዘመናችን ፈታኝ ወረርሽኝ የሆነው የኮሮና ቫይረስ ነው። በተለይ ወረርሽኙ በቅጡ ባልታወቀበትና ብዙም መረጃ ባልነበረበት ህዳር ወር ላይ በቫይረሱ የተያዘው ፍጹም ኮሮና ያደረሰበትን ጽኑ ህመም እንዲህ ይገልጸዋል። በጣም የሚያስፈራ ጊዜ ነበረ። ብዙዎቻችን ስለ በሽታውም አሁን ያለንን ደረጃ እናቅም ነበር። በዛ ሰዓት የታመምኩትና የሚያስፈራ ነገር ነበር። ህመሙም ደግሞ ከሚያማቸው ሰዎች አንድ ውስጥ ነበርኩና ፕላስ ዶክተር በስልክ ማናገራቸው፣ በቪዲዮ ማናገራቸው ዶክተሮች ምንም ሊያደርጉልኝ እንደማይችሉ ነበር የሚነግሩኝ። ሲምፕተሞቹ የተለያዩ ናቸው ጠሩ የነበሩት ሲምተሞች ሁሉ ደርሰውብኛል። ምግብን ቴስ ከማድረግ ካለማድረግ ጀምሮ ፊቨር ነበረኝ ዳሪ፣ ኤግ ቦሚቲንግ፣ ምናምን ነገር እና የበዛ ሲምተም ነበር እና ሁሉም ሲምተሞች ደግሞ በአንዴ ስለነበረ ነው፣ በጣም የሚያስፈራ ጊዜ ነበረ። ስለ ኮሮና ቫይረስ ማብቂያ የሌላቸው መረጃዎች በሚወጡበት በአሁኑ ሰዓት ከቫይረሱ የሚያገግሙ ሰዎች ለተለያዩ የጭንቀትና የአይምሮ መረበሽ በሽታዎች ይጋለጣሉ። ከቻይናዋ ውሃን ግዛት ስለተነሳው ኮሮና ቫይረስ በቂ መረጃ ባልነበረበት ወቅት በሽታው በጽኑ ላጠቃው ፍጹም ግን ትቶት የሄደው የተለየ ጥንካሬ ነው። እነዚህ አይዲያዎች ውስጥ የነበሩ ግን ቆርጬ በቃ መስራት አለብኝ ይሄ ነገር ነው እና ለቻንስ ነው እና ለእኔ የመኖር እድል እንደተሰጠኝ ብዬ ያሰብኩት ይሄ በአይምሮ ሲመላለስ የነበረው ነገር በተግባር እንዳደርገው በቃ የገፋፋኝ ትርኒንግ ፖይንት ነበረ ማለት ነው ለእኔ ና ለነዚህ አቦች ቶሎ መጨረስ አይ ቲንክ ትልቅ አስተዋጽኦ አድርጓል። አይ ኖው መጥፎ ነገር ሲመጣ አንዳንዴ ጥሩ ነገር ይዞ አይደል የሚመጣው? ፕሮባብሊ ተርን አውት ፎር ጉድ ነው ህመሙ እንዳለ ሆነው ማለት ነው። እኔም እንግዲህ ይህን ያነሳውበት ምክንያት ከኮሮና ጋር በተለይ ከቅርብ ጊዜ ወዲህ ተያይዞ የሚነሳው ጉዳይ ከበሽታው የተያዙ ሰዎች አብረው ስለሚያጋጥሟቸው ተጓዳኝ የጤና ችግሮች በተለይ ደግሞ የጭንቀት፣ የዲፕሬሽን የመሳሰሉት ችግሮች ናቸው። እቤት ለረጅም ጊዜ ከመቀመጥ ጋር የተያያዘ ብዙ ሰዎች ለጭንቀት ይጋለጣሉ። አንተ ደግሞ በተቃራኒው ከበሽታው አገግመህ ወዲያውኑ በጣም ወቅታዊ ጠቃሚ የሆነ የቴክኖሎጂ ውጤቶችን እያቀረብክልን ነው እና ይሄ ጥንካሬ ከየት መጣ? በሰዓቱ ታምሜ በነበረበት ጊዜ መጥፎን አስቤ ነበር በቃ እስከ መጨረሻው መጥፎ ነገር ቢያጋጥምኝ ብዬ አልጋዬ ላይ ሳስብ ነበር እና የአስተሳሰብ የፈጠረብኝ ምንድን ነው? ለካ ነገን ስናስብ ነገ ሊያልፈን ይችላል። ነገ የሚያመጣውን አናውቅም እና ያለችን ጊዜ ዛሬ ስለሆነች አይ ቲንክ ዛሬ መጠቀም የሚለው ነገር ነው አይምሮ ውስጥ የነበረው ስለዚህ፣ አደርገዋለሁ ብዬ የጠበኩትን ነገር መጨረስ እንዳለብኝ አመንኩኝ። ያንን ነገር በቃ እንድጨርስ ገፋፋኝ ማለት ነው። ገና ተጠርጥረው ራሱ ቫይረሱ ሳይገኝባቸው ራስን ለማጥፋት የሚሞክሩ ሰዎች አሉ። ተያዝን ብለውም እንዲ በጣም ተስፋ የሚቆርጡ ሰዎች አሉ። እና ከአንተ ልም ተነስተህ እስቲ የምታካፍለን፣ ምክንያቱም እንግዲህ ከመያዙን በጣም ታመህም እንደገና አገግመህም አይተኸዋል። ከዛ በኋላ ደግሞ ያለህን የመስራት ብቃትና ጥንካሬ እንዲሁ በስራ እያሳየህን ነው እና ከዛ አንጻር በተለይ ለወጣቶች ለወጣቶቹ ብቻ ሳይሆን በጠቅላላው በዚህ በሽታ ውስጥ ለሚያልፉ ሰዎች የምትመክረው ወይም ከአንተ ልም ተነስተ የምታካፍለው ነገር ካለ። እንግዲህ በሽታው አሁን አብሮን ከሆነ ኦልሞስት ከስድስት ወራት በላይ ሆኗል። በዚህ ስድስት ወራት ውስጥ ብዙ ነገሮች ሰምረናል፣ ብዙ ነገር አውቀናል፣ ብዙ ነገሮች ላይ ደርሰናል እና አንድ መናገር የምፈልገው በሽታው ይዞኛል ብላችሁ የምታስቡ ሰዎች፣ ወይንም ደግሞ በሽታው የያዛችሁ ሰዎች፣ አሁንም ታማችሁ አልጋ ላይ ያላችሁ ሰዎች፣ ወይንም ደግሞ ሲምተሙን እያያችሁ ያላችሁ ሰዎች ተስፋ እንዳትቆርጡ ነው። ምክንያቱም ተስፋ መቁረጥ ነው አይ ቲንክ የሚያዳክመን የባሰ እና መበርታት እንደሚሻላችሁ እንደምትድኑ ማመን የዶክተርና የሕክምና ባለሙያትን ምክር መስማትና በአግባቡ ራሳችንን በመጠበቅ አይ ቲንክ በሽታውን ማሸነፍ የምንችል ይመስለኛል። ስለዚህ በርቱ፣ እግዚአብሔር ከእናንተ ጋር ነው። እንደምድኑ እመኑ፣ እንደሚሻላችሁ ካመናችሁ ይሻላችኋል። የመረጃ ቴክኖሎጂ ለመጪው በርካታ ዓመታት በተለይ በትምህርት ዘርፉ ትልቅ ተጽዕኖ ይኖረዋል ብሎ የሚያምነው ፍጹም በቀጣይም ለአዋቂዎች የሚጠቅም ፎቶግራፍ የተነሱ ጽሁፎችን ኤዲት ማድረግ የሚያስችል እና ሌሎችም አዳዲስ መተግበሪያዎችን ሰርቶ በቅርቡ ለተጠቃሚዎች ያቀርባል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።